በኦሮሞ አቦ ነጻነት ግንባር በኩል ዋና ጸሐፊው አቶ አማን ኡስማን ስለዚህ ጉዳይ የሚያስረዱት በአሁኑ ጊዜ በአዲስ አበባ እና በኦሮሚያ ዙሪያ ያለው ኦሮሚያ ልዩ ዞን ላይ አንደኛ የወሰን ችግር አለ። ሁለተኛ የኦሮሞ ሕዝብ ከአዲስ አበባ ባለው መብት ላይ ጥያቄዎች አሉ። ይህንን አስመልክቶ በአሁኑ ጊዜ የአዲስ አበባ መስተዳድር እና የኦሮሚያ ክልላዊ መንግስት ድርድር እያደረጉ ነው የሚገኙት። በዚህ ድርድር ውስጥ የወሰንና የኦሮሞ ህዝብ ከአዲስ አበባ ማግኘት ያለበት ህዝቡ የሚገባውን ጥቅም አላገኝም ሲሉ እንዲያብራሩልኝ ጠይቅያቸው። ጥቅም ብቻ ሳይሆን በእኛ እምነት የአዲስ አበባን የማስተዳደሩም ጉዳይ እንድካተትልን እንፈልጋለን። ይሄ ማለት ምን ማለት ነው? ለምሳሌ ኦሮሞ ህዝብ ከአዲስ አበባ ላይ ልዩ ጥቅም አለው ይባላል። ልዩ ጥቅም ማለት አንድ ሰው ጥቅም አገኛ ማለት ከአንድ ንብረት ላይ የዛ ንብረት ባለቤትነት ከሌለው ከሰው እጅ ነው የምጠብቀው ማለት ነው። ምንም የምፈልገው ጥቅም የለም። ስለዚህ ምንድን ነው የምንለው እኛ ብቻል ብቻል አዲስ አበባ ጥንትም ዛሬም ቢሆን ያው የጋራችን ቢሆንም አስተዳደሩ ወደ ኦሮሞ አስተዳደር እንድመለስ እንፈልጋለን። የማይቻልም ከሆነ ደግሞ ድርድር ተደርጎ በአዲስ አበባ ላይ የጋራ አስተዳደር እንዲኖር እንፈልጋለን። የፖለቲካ ተቃዋሚ ድርጅቶች ከመንግስት ጋር የተጀመረው ድርድር ቀጥሏል። ይህንን ችግራችሁን የመደራደራ ነጥብ አላደረጋችሁም ወይ ብያቸው፣ በድርድሩ ያለን ቅሬታ በመሰረቱ እኛም ከጀርባችን የተወሰኑ አባሎች አሉን፣ የበዙም ደጋፊዎች አሉ። ህዝብን ወክለን ነው። ስለዚህ ይሄ ድርድር የፓርቲዎችን መብት ሳይሆን የህዝብን መብት ነው መመለከተውና በዚህ ላይ እኛም ከመንግስት ጋር ልንደራድባቸውን የምንፈልጋቸው ነጥቦች ብንደራደር ጥሩ ነው የሚል ግምት ነው ያለን። ያንን እድል አላገኝንም። ከአራቱ የኦሮሞ የፖለቲካ ተቃዋሚዎች ጽሁፋቸውን ካሰራጩት ውስጥ የኦሮሞ ብሔራዊ ኮንግረስ የኦብኮ ሊቀመንበር አቶ ቶሎሳ ተስፋዬ በዚህ ጉዳይ ላይ በበኩላቸው የሚሉት እንግዲህ፣ አራቱ የፖለቲካ የኦሮሞ ተቃዋሚ የፖለቲካ ድርጅቶች በጋራ መስራት ከጀምርን ቆይተናል። አንዳንድ በኦሮሚያ በክልላዊ መንግስትና በኦሮሞ ህዝብ ላይ ያተኮሩ ስራዎችን በጋራ እንሰራለን። አሁን ሰሞን ኦፊሻልም ባይደረግም በፍንፍኔ ጉዳይ ላይ ልዩ ጥቅም ይጠበቅለታል የሚለውን የህገ መንግስት አንቀጽ በስራ ለመተርጎም እየሰራ እንደሆነ ኮሚቴ ተቋቁሞ ድርድር ላይ እንዳሉ ከመንግስት ጋር እንሰማለን። ስለዚህ እኛ አንደኛ እንደ ኦሮሞ ተወላጅነታችን፣ ሁለተኛ እንደ ወከል ነው የፖለቲካ ድርጅት የኦሮሞ ፖለቲካ ድርጅት ይሄ ነገር በእርግጥ በህገ መንግስቱ ላይ የተደነገገ ጉዳይ ነው። ልዩ ጥቅሙ ለ25 ዓመት ሳይከበርለት ቆይቷል። ዛሬ ነገ ስባል ጥቅሙ ተጓሏል። ለህዝቡ አልተሟላለትም ሲባል ቀረ የሚባለው ከምኑ ላይ ይሆን ለሚለው ልዩ ጥቅሙ እንደተጠበቀ ሆኖ ፊንፊኔና የኦሮሚያ ክልል የጋራ አስተዳደር ቢኖር የበለጠ ልጆቹን በአፍ መፍቻ ቋንቋቸው ለማስተማር ባህልና ቋንቋውን ለማሳደግ፣ ትምህርት ቤቶችን ለማስፋፋት፣ የባህል ቤቶችን ለማስፋፋት ይረዳል ከሚል ነገር አስበን በጋራ መግለጫውን አወጣን ማለት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።